ኢቦላ ምን ያህል ሰቀቀን ጥሎብን ያለፉትን ሁለት ዓመታት ያህል እንዳሳለፍን ያስታውሳሉ። ዓለም ሲታመሰን ብቷል። ሀገሮች የተለያዩ የመቆጣጠሪያ ዘዴዎችን ሲዘረጉ፣ ሳይንቲስቶች ሲጠበቡ፣ ሰው በፍርሃትና በጥርጣሬ ተወጥሮ ቆይቷል። ኢቦላ 30ሺ ሰው ይዞ 11ሺውን ገድሎ ከዓመቱ ከ2015 ጋር ተሰናብቷል። ጨርሶውኑ የኢቦላ ነገር አከተመ ባይባልም እፎይታን ግን ያገኘን ይመስላል። 2016 ዓመተ ምህረት ግን የራሱን ሌላ የስጋት ድግስ ሰንቆ መጥቷል። ዛሬ ወሬው ስለዚካ ነው። እናም ኢቦላን ያየ በዚካ ላይ የሚለግም ልቦና የሚኖረው አይመስልም። ለኢቦላ የተሰጠው ምላሽ እጅግ አዝጋሚ እንደነበረ እየተነሳ የሚወቀሰው የዓለም የጤና ድርጅት ከስህተቴ ተምሪ ያለሁ እያለ ነው። የድርጅቱ የሥራ አስፈጻሚ ኮሚቴ ከዓለም ዙሪያ አንድ ሺህ ሰው ጄኔቫ ላይ ሰብስቦ ያለፈውን ሙሉ ሳምንት ሲመክር አሳልፏል። በዓለማችን ውስጥ የሚቀሰቀስ ማንኛውም ወረርሽኝ ዓለም አቀፍ መዘዞች ሊኖሩት እንደሚችሉ ኢቦላ አስተምሮናል። እጅግ በተወሳሰበ ሁኔታ በተሳሰረው ዓለም ውስጥ አካባቢዊ ወረሽኝ እና ሩቅ ያለ ውጊያ የሚባሉ ነገሮች የሉም። ለኢቦላ የተሰጠው ምላሽ አንዳንድ ግምገማዎች በሰጡት ድምዳሜ ተላላፊ በሽታዎችን የመከላከል የመጀመሪያው እርምጃ በተጋላጭ አካባቢዎች ያሉ የጤና መዋቅሮችንና አቅምን መገንባት መሆን እንዳለበት ነግረውናል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሬት ቻን ናቸው ያ የግምገማ ስብሰባ ሲከፈት ይህንን ያሉት። ብራዚል በዚካ ቫይረስ ከቁጥጥር የወጣ ስርጭት ተቀስፎ ከተያዙት የላቲን አሜሪካ አገሮች አንዷ ነች። ልብ በሉ፣ ግዙፏ የብራዚል ከተማ ሪዮ ዴ ጃኔሮ የፊታችን ነሐሴ ሰላሳ አንደኛውን ኦሊምፒያድ ታስተናግዳለች። ያኔም ሪዮ የዓለም ዋና ከተማ ትሆናለች። ከዓለም ዙሪያ በኦሊምፒክ ጨዋታዎች ተወዳዳሪነትም ለቡድን አባልነትም በደጋፊነትም በሺዎችና በሺዎች የሚቆጠሩ የሰው ዘር ልጆች ይጎርፉባታል። ጨዋታዎቹ የሚካሄዱት ከሐምሌ 28 ወይም 29 እስከ ነሐሴ 15 ቢሆንም ከዛ ቀደም ሲልም በዝግጅቱ ወቅት ወጣ ገባ የሚልም አይጠፋም። እና ሪዮ የዚካ ስርጭት ማዕከል ወይም ዋና ማደያ እንዳትሆንስ ምን ይታሰብ ይሆን? ሀገሮችስ እንዴት አይነት ጥንቃቄ ነው የሚወስዱት? የብራዚል ፕሬዚደንት ዲልማ ሩሴፍ ጦርነቱን ዛሬው ነው አውጀዋል። ይህ ጦርነት የሚካሄደው ቤት ለቤት ከደጅ ደጅ ነው። ለብሔራዊ ዘመቻው ሲቪሉን ህዝባቸውን ብቻ ሳይሆን ጦራቸውንም እንደሚያንቀሳቅሱ ለሀገራቸው የኦሊምፒክ ኮሚቴ እና ለዓለም አቀፉ ኦሊምፒክ ኮሚቴ እንዲሁም ለኮሚቴው የጤናና ሳይንሳዊ ኮሚሽን ቃል ገብተዋል። ከኦሊምፒክ መንደር የማትጠፋው ኢትዮጵያ አለመጥፋት ብቻ ሳይሆን አለምም አይኖቹን ከፍቶ ለሚጠብቃት ወትሮ ባለድል ኢትዮጵያ ምን እየሰራች ይሆን ከጤናውም ከስፖርቱም ባለሥልጣናት ይዤላችሁ መልሳለሁ በተገኙ ጊዜ ለወትሮ ከዓለም አቀፍ ጨዋታዎች በቢንቢ ተነድፈው የተመለሱ የሞተችም አትሌት እናውቃለን ብዙ ተስፋ ፈንጥቃ የነበረች የዛሬ ፍርሃታችን ግን ወባ አይደለም ዚካ እንጂ ዚካ ቫይረስ የሚተላለፈው በዚያችው በምናውቃት ቢንቢ ነው። የሃሩር አውራጃይቱ ቢምቢ ነች። በኖትርዳም ዩኒቨርሲቲ ፕሮፌሰር ዴቪድ ሰርቫንሰን በሰጡት ማረጋገጫ ይህ ዛሬ መካከለኛውና ደቡቡን አሜሪካ ያጥለቀለቀው ዚካ ቫይረስ ዛሬ ገነነ እንጂ መጀመሪያ መኖሩ የታወቀው የዛሬ 70 ዓመት በኢትዮጵያ የዘመን አቆጣጠር በ1939ና 40 ዓመተ ምህረት አካባቢ መሆኑ ነው። ስሙን ባገኘበት በዩጋንዳው ዚካ ጫካ ነበር። ሲሰራጭም እንዲህ በግዙፍ ወረርሽኝነት እምብዛም አይታወቅም። በአብዛኛው በሽታ አብዝቶ በሚጠናወታቸው በአንዳንድ የአፍሪቃና የደቡብ እስያ አካባቢዎች ነበር። ዚካ ዛሬ በሀያ ሀገሮች ውስጥ መኖሩ መረጋገጡን በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከላት አዳዲስ የሚከሰቱና ከእንስሳት ወይም በእንስሳት አማካይነት የሚተላለፉ በሽታዎች ብሔራዊ ማዕከል ዳይሬክተር ተናግረዋል። በዳይሬክተሯ ቤል መሰረት ዚካ የሚተላለፈው በቢንቢ ብቻም አይደለም ዋነኛው የቫይረሱ አስተላላፊ እርሷ ትሁን እንጂ ባለፈው አጭር ጊዜ ውስጥ ትልቁ ስጋታችን እየሆነ የመጣው ዚካ ቫይረስ ያለባት ነፍሰ ጡር ቫይረሱን ለፅንሷ ማስተላለፍ የመቻሏ ነገር ነው። ዚካ በደቡብ አሜሪካ ለመጀመሪያ ጊዜ የታየው ባለፈው ግንቦት ብራዚል ውስጥ ነበር። ከዚያ ጊዜ አንስቶ እስካሁን ባለፈው ሰባት ወር የሚሆን ጊዜ ለጊዜው እንቆይና ሰሞኑን ብቻ አራት ሺህ ዚካ ቫይረስ ሊኖርባቸው ይችላል የሚባል ሰዎች መመዝገባቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። ይህ ቁጥር በድፍን 2014 ዓመተ ምህረት በዓለም ዙሪያ ከታየው ከ150 ሰው ያነሰ ቁጥር ጋር ያለውን ልዩነት አስተውሉ። መላ ብራዚል ውስጥ በዚካ ቫይረስ የተያዘው ሰው አሁን ከአንድ ሚሊዮን እንደሚበልጥ በቅርቡም ይህ ቁጥር ከ3 እስከ 4 ሚሊዮን ሊደርስ እንደሚችል እየተገመተ ነው። ዚካ ብራዚል ውስጥ እያደረሰ ያለው ጉዳት ጁሊያን ቤር ሲንድሮም እየተባለ የሚጠራውን የጡንቻ መላሸቅና እንዲያውም የመላሰውነት አለመታዘዝን ወይም ፓራሊሲስ ቁጥር እንዳበረከተው የዓለም የሕክምና ማኅበር ሰሞኑን አሳውቋል። ዚካ የተለየ ጉዳት የሚያስከትለው በነፍሰ ጡሮችና በአራስ ልጆቻቸው ላይ እንደሆነም የዓለም የጤና ድርጅትና የአሜሪካው የጤና ኢንስቲትዩት ይናገራሉ። ከብራዚል ሌላ የኮሎምቢያይቱ ኩኩታ ከተማም እንዲሁ በዚካ በብርቱ እየተመታች ነው። ከከተማይቱ ቢንቢን ማጥፋት ሰፊ ዘመቻ እየተካሄደ ነው። ዚካ የየሀገሩን መሪዎችና የየአካባቢ ባለሥልጣናት ወደ ዘመቻው እየጎተተ አስገብቷል። ፖሬሶ ላዲሲሲዮን ከሞስቶማዎ የኮሎምቢያ ፕሬዚደንት ኳን ማኑኤል ሳንቶስ ናቸው። እኒህ የአካባቢ ጽዳት ዘመቻው የመስክ ስምሪት ጓዶች፣ ሰው ራሱን ከጥቃት ለመጠበቅ ሊወስድ የሚገባውን ጥንቃቄና እርምጃም እንዲያስተምሩት ነው የተላኩት። የጽዳት ኩባንያዎች የከተማ ጽዳት ወይም ከተማን ማጽዳት ማለት ምን ማለት እንደሆነ ለነዋሪዎች እንዲያስረዱ እያደረግን ነው። ሰው ውሃ በማጠራቀሚያ እየሞላ እንዳያስቀምጥ በየቤቱ እያንኳኳን እየተናገርን ነው። ያ የተጠራቀመ ውሃ በሁለት ቀናት ውስጥ እንደሚበከልና የቢንቢ እጭ መቀፍቀፊያ እንደሚሆን እየነገርናቸው ነው። የኩኩታ ከተማ ከንቲባ ሲሳር ሮሃስ አያላ ናቸው። በሌሎች የላቲን አሜሪካ ከተሞች ውስጥም ተመሳሳይ ሥራዎች እየተከናወኑ ነው። ብራዚል ውስጥ ዚካ ቫይረስ የደረሰባቸው ሕፃናት፣ ሲወለዱ ራሶቻቸው ትናንሽ የሆኑና የአንጎል ጉዳትም ያለባቸው ናቸው። ይህ ሁኔታ ነፍሰ ጡር እናቶችን አብዝቶ እያስጨነቀ ነው። ኤሊዛንጀላ ባሮስ ነፍሰ ጡር ነች። እንደ ካብታሞቹ አካባቢዎች እኛ ዘንድ የቧንቧ ውሃ የለም። ደሃ ሕዝብ የሚኖርበት የደህያ አካባቢ ነው። እንደ ሌሎቹ አካባቢዎች አይነት እንክብካቤ ለእኛ አይደረግም። እኔ ይጠነቀቃለሁ፣ ነገር ግን ጎረቤቴም እንዲሁ እንዲጠነቀቅልኝ ያስፈልጋል። ብዙ አይጥና መጥፎ መጥፎ ሁሉ የበረከተበት ሰፈር ነው። ይህ ደግሞ ችግራችንን ይበልጥ ያከብደዋል። ዩናይትድ ስቴትስም ውስጥ ዚካ ቫይረስ ያለባቸው ሰዎች ተገኝተዋል። ሁሉም ግን ቫይረሱን ያገኙት ከውጪ ጉዞዎቻቸው መሆኑን ቀድሞ ዚካ ለአሜሪካ የደቀነው ስጋት የለም ሲሉ የነበሩ የጤና ባለስልጣናቷ ተናግረዋል። ተመሳሳይ ቫይረስ ዩናይትድ ስቴትስ ውስጥ ለብዙ ዓመታት ሲታይ ቆይቷል። የቆላ ንዳድ አምጪው ቫይረስ ከሌሎች አካባቢዎች ወደ ሀገራችን ይገባ ነበር። እንዲያውም አልፎ አልፎ አካባቢ የሆኑ ትንንሽ ወረርሽኞችም ይስተዋሉ ነበር። ሁለት ሚሊዮን ሰው ግን ዩናይትድ ስቴትስ ውስጥ በዴንጊ ወይም በቆላ ነዳድ ታሞብን አያቅም። ይህንን የሚሉት የአሜሪካው የሰውነት መቆጣትና የተላላፊ በሽታዎች ብሔራዊ ኢንስቲትዩት ዳይሬክተር አንቶኒ ፋውቺ እና ሌሎችም የጤና ባለሥልጣናት ለማንኛውም ዘንድሮ ለከፋው ብንዘጋጅ ይበጃል እያሉ ነው መጠኑን ወይም ግዛቱን የሚያሰፋ ወረርሽኝ ሊከሰት ብዙም ሰው ሊታመም ይችላል። በዩናይትድ ስቴትስ ዚካ በሁለት ሳምንታት ጊዜ ውስጥ ከዐሥራ አራት አገሮች ሀያ አምስት አገሮችን አዳርሷል። ከዚህ አስጊ ወረርሽኝ ጋር ለመጋፈጥ ምን መደረግ እንዳለበት ለመምከር የዓለም የጤና ድርጅት ዛሬ አንድ ግዙፍ አስቸኳይ ስብሰባ ጠርቷል። የራስዎንና የቤተሰቦን ንጽህና ይጠብቁ። የቤቶና የአካባቢዎ ጽዳት የጤናው መሠረት መሆኑን አይዘንጉ። ጤና ይስጥልኝ።